ከሁሉም ክልሎች የተውጣጡ ሰላምን ለመስበክ በገዛ ፈቃዳቸው የተሰባሰቡ የሰላም እናቶች የሚል ቁልምጫ ተሰጥቷቸዋል። ሰሞኑን በባህር ዳር ከተማ በመገኘት ለአዲስ አበባና ለባህር ዳር ከተማ ወጣቶች ስለ ሰላም ሰብከዋል። የሰላም እናቶች በመድረኩ ባስተላለፉት መልእክትም በሰላም እጦት የመጀመሪያዎቹ ተጎጂዎች እናቶች ናቸው ካሉ በኋላ የወለድነው ነው፣ ሰላምን ልንከባከበው ይገባል፣ ለዚህም ሁሉ ኢትዮጵያውያን የበኩላቸውን ድርሻ ሊወጡ ይገባል ብለዋል። አስቴር ምስጋና ናት ያጠናቀረችው ነው። በባህር ዳር ከተማ ክልል ምክር ቤት አዳራሽ ውስጥ የአዲስ አበባና የባህር ዳር ከተማ ወጣቶች አንድነታቸውንና ወንድማማችነታቸውን በፍቅር ገመድ ለመገመድ በታቀደው የውይይት መድረክ ላይ ነበር እናቶች ሰላም ሰላም እያሉ የተማጽኖ ድምጽ ያሰሙት። በእናቶች ተማጽኖ ልቡ ያልተሰበረ ወጣትም አልነበረም በአዳራሹ ውስጥ።

እነዚህ እናቶች የሰላም ሐዋርያ እናቶች ናቸው። ከዘጠኙ ክልሎችና ከሁለት ከተማ አስተዳደሮችም የተውጣጡ ናቸው። ያገናኛቸው ደግሞ በቅርቡ በሀገሪቱ እዚህም እዚያም የሚሰማው ግጭትና ብጥብጥ ነው። በብጥብጡ የሚሞቱ ወጣቶች ያስከፋቸዋል። ቤት ንብረታቸውን ጥለው የሚሰደዱ ሕጻናትና እናቶች ያንገበግቧቸዋል። በዚህም ሁሉም እናቶች በበጎ ፈቃደኝነት በሀገሪቱ በሁሉም ቦታዎች ተዘዋውረው ስለ ሰላም ለመስበክ ለሰላም ሚኒስቴር ጥያቄያቸውን ያቀርባሉ። የሰላም ሚኒስቴርም የተቋቋመበት አላማ ይኸው በመሆኑ ሁኔታዎችን አመቻችቶ ልኮናል ይላሉ ወይዘሮ አሊፊያ የሱፍ። አሁን ትልቁ ነገር ወጣቶች እየተገዳደሉ ብቻም አይደለም፣ በጣም አሰቃቂ ግድያ እየተገደሉ ነው። እነሱ በሚሞቱበት ሰዓትም እናት ተጎጂ ናት። ቅድሜ ልኳን እያዘነች ነው የምትኖረው እናት። ሁለተኛ ችግሩ ከተፈጠረ በኋላ ሰላም ከደፈረሰ በኋላ የምትጠቃዋ እናት ናት የሰው ልጅ በመሆኗ ይሄ አፈር ለባሽ የሆነ ገላ እንኳን ይደፈራል፣ ያደሩበት ማህፀን ይደፈራል፣ የጠቡት ጡት ይነከሳል። ስለዚህ እኛ መንግስትም፣ ሁኔታዎች ምቹ ሁኔታዎች ስላሉ ጥያቄ ባለበት ቦታ በስነ ስርዓት ጥያቄ መጠየቅ እያለ መገዳደሉ፣ መደማማቱ፣ መጠላላቱ ይቁም የምትለን ይቺን ነገር ይዘን ብንነሳ የምትለን ሀሳብ ፒስ ሚኒስትርም ደገፈን፣ የተቋቋመውም ለዚህ ነው እና በዚህ ላይ ደግሞ በየክልሉ ተጽዕኖ ፈጣሪ የሆኑት እኛም የምናውቃቸውን እየጠቆምን ማለት ነው በታሪካቸው የምናውቃቸው ለምሳሌ ዛሬ ነው የኢትዮጵያ ፕሬዝዳንት ያገኘችው። ግን ለሀያ አንድ ቀን በፕሬዝዳንትነት ወንዶች እዛው ተፋዶ ጨርሱና ኑ ብለው የመጡ እናትኛ ውስጥ አሉ እሳቸውም እንዲመጡ እየጠቆምን ይሄ ነገር የአጠቃላያችን ሀሳብ ሆነ ማለት ነው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የሰላም እናቶች ተንበርክከው በእንባ ሲማጸኑ፣ በመንበርከክ ውስጥ ታላቅ ይቅርታ፣ በእንባ ውስጥ ታላቅ ምህረት መኖሩን ልብ ልንል ይገባል ሲሉም ተናግረዋል። እናቶቻችን አሁን መድረክ ላይ ሲንበረከቱ ባለፈው ጊዜ በደቡብ ክልል ወንድም ለወንድም ሊጋደል ስረራት አባቶች ተንበርክከው ህይወትን እንዴት እንዳዳነው ነው አይታቸዋል አይደል? በመንበረከቱ ውስጥ ያለው ፍቅር ማሸነፍ መሸነፍ ሳይሆን በመሸነፍ ውስጥ ያለው መንበረከት የሚያመጣውን ህይወት የሚያተርፈውን ሞት። ስለዚህ የባህር ዳር ወጣቶች፣ የሸገር የአዲስ አበባ ወጣቶች ዛሬ እኛ ደግሞ እናቶቻችን ተንበርክከው አደራ ሰጥተውናል አባቶቻችን በእያንዳንዱ የአዲስ አበባ የኢትዮጵያ ድንበር ላይ ሞተው ሀገሪቱን አሰረክበውናል እኛ ደግሞ ዛሬ ቆመን የማይወጣውን ተራራ በመውጣት የማይወረደው ሸለቆ በመውረድ የኢትዮጵያን አንድነት በመጠበቅ ከኢትዮጵያ አልፌን አባቶቻችን እንደገነባት አፍሪካን እንደገና ድንገነባት አባቶቻችን ያቆሙትን ሐውልት ለቀጣይ ትውልድ እንዲተላለፍ ዛሬ ያለን ወጣቶች ባለዳዎች ነው። የቅዱስ ጊዮርጊስ የስፖርት ክለብ አስጨፋሪ የእናቶች ተማጽኖ ስሜታዊ እንዳደረገው ይናገራል። ስሜ ይነቃቸው አሸናፊያቸው ነው ይባላል። የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን አስጨፋሪ ነኝ፣ እንዲሁም የሰላም አምባሳደር እኔ ዛሬ እናቶቹ ያስተላለፉት መልእክት ሙሉ ለሙሉ ለመጨረስ እስከምቸገር ድረስ በእንባን የተራጨ ነው ማለት እናቴ መታ እዛ ጋ ተንበርክካ እያለቀሰች እንደሆነ ሳስብ የቆየውበት ፕሮግራም ነው። እነዚህ እናቶች ከምንም በላይ ማለት ነው ከምንም በላይ ይሄ መልእክት ለኢትዮጵያ ወጣቶችና ለኢትዮጵያ ሕዝብ ብቻ ሳይሆን ለዓለም ሕዝብ መተላለፍ ያለበት መልእክት ነው እና ያስተላልፉት የኔ የአመቱን ከባዱን መልእክት ከባዱን ያደራ ቃል የተቀበልኩበት ቀን ነው ብዬ ነው ማምነው። የሰላም ሐዋርያ እናቶች የመጀመሪያ ጉዞቸውን ያደረጉት ባህር ዳር ከተማ ሲሆን በቀጣይም በመቀሌና በሁሉም የሀገሪቱ ክፍሎች በመዘዋወር በየክልሉ ካሉ ከፍተኛ አመራሮች እና ከዩኒቨርሲቲ ተማሪዎች እንዲሁም ወጣቶች በሚገኙበት ቦታዎች ላይ በመዘዋወር ስለ ሰላም እንደሚሰብኩ ከገለጻቸው ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።